ሰሞኑን ኦስትሪያ ቪየና ላይ የተካሄደው ጉባኤ የተባበሩት መንግስታት ድርጅት የኒውክሌር ኃይል ተቆጣጣሪ ተቋም አይ ኤ ኢ ኤ ግዙፍ ያልሆኑ ተገጣጣሚ የኒውክሌር ኃይል ማመንጫዎች ስሞል ሞጁላር ሪአክተርስን በሚመለከት ለመጀመሪያ ጊዜ ያካሄደው ጉባኤ ነው። የዓለም አቀፉ የአቶሚክ ኃይል ድርጅት ዋና ዳይሬክተር ራፋኤል ማሪያኖ ግሮሲ እንደሚሉት በልማት ብዙ ያልገፉት ሀገሮች ለመጀመሪያ ጊዜ የኒውክሊየር ኤነርጂ ባለቤት እንዲሆኑ የሚያበቃቸውን ስምምነት እየተፈራረሙ ነው። ትናንሽ ተገጣጣሚ የኒኩሊየር የኃይል ማመንጫ በምጻር ኤስኤምአር እጅግ ተስፋ ሰጭ እና ጠቃሚ ከሆኑ አዳዲስ የቴክኖሎጂ ውጤቶች መካከል አንዱ ነው። ለረጅም ጊዜ ያልነበረው የቴክኖሎጂ አሁን እሁን ሊሆን ነው። ዘንድሮ ጋና እና ደቡብ አፍሪካ የመጀመሪያ የኒውክሊየር ኤነርጂ ማመንጫ ለመገንባት ከዘርፉ ኩባንያዎች ጋር ስምምነት ላይ ደርሰዋል ሌሎች ቻይና እና ሩሲያ ውስጥ እየሰሩ ሲሆኑ አርጀንቲና፣ ካናዳ፣ ብሪታኒያ እና ዩናይትድ ስቴትስ ውስጥ ስራ የጀመሩ ማመንጫዎችም አሉ። ስሞል ሞጁላር ሪአክተርስ የሚባሉት ትናንሽ ተገጣጣሚ የኒውክሊየር ኃይል ማመንጫዎች እንዴት ነው ባለጸጋ ያልሆኑትን ሀገሮች የኒውክሊየር ኃይል ባለቤት ለማድረግ የሚችሉት? ኤስኤምአሮች በተለመዱት የኒውክሊየር የኃይል ማመንጫዎች ከሚመረተው የኤሌክትሪክ ኃይል መጠን ሲሶ ያህሉን ነው የሚያመርቱት። ትናንሽ ስለሆኑና ፋብሪካ ውስጥ የሚሰሩ በመሆናቸው ዋጋቸው በንጽጽር ውድ አይደለም። እንደዚያኞቹ አስቀድሞ ብዙ መዋለ ነዋይ ማፍሰስን የሚጠይቁ ባለመሆናቸው በኢኮኖሚ ያልዳበሩ ሀገሮች ያለ ብዙ ወጪ የኃይሉ ተጠቃሚ ለመሆን የተሻለ እድል እንደሚያገኙ ነው የሚነገረው። ተቀጣጣሚ በመሆናቸውም ለመቀየር ወይም አሻሽሎ ለመስራት ቀለል ይላሉ። የጥገና ወጪዎቻቸውም ቀለል ይላል። በእነዚህ ምክንያቶች ይላሉ አዋቂዎቹ፣ ኤስኤምአሮች የሀገሮችን ኢኮኖሚ ለመቀየር የሚችሉ ናቸው። አፍሪካዊ የኒውክሌር ፊዚክስ ባለሙያው ሲናሚሌ ማሳንጎ የኤሌክትሪክ ኃይል ብልጭ ድርግም የሚልባት አፍሪካ እንዲህ ያሉ ቴክኖሎጂዎች እንዲደርሱላት በጉጉት ስጠብቅ እኖራለች ብለዋል። ዊ ኒድ ኢንስታንት ሶሉሽን ቱ አድረስ ዘ ኤነርጂ ሴኩሪቲ አዝ ዩ ኖው ዛት ኤነርጂ የኃይል ምንጭ ዋስትናን ለማረጋገጥ ፈጣን መፍትሄዎች ያስፈልጉናል። እንደምታውቁት ለምጣኔ ሀብት ዋናው መሰረት ኢነርጂ ነው። ስለዚህ አፍሪካ ውስጥ ያለው የኃይል ምንጭ እጥረትና ተያያዥ ተግዳሮቶች ኢኮኖሚያችንን ይገድለዋል። ተቺዎች በበኩላቸው ይልቁኑ ሀገሮች መበርታት ያለባቸው ከኒውክሌር ኃይል ይልቅ አካባቢያዊ አደጋ በማይደቅኑትና ጠንቀኛ የሆነ ሬዲዮ አክቲቭ ፍሳሽ በሌላቸው እንደ ነፋስና የፀሐይ ብርሃን በመሳሰሉት ታዳሽ የኃይል ምንጮች ላይ ነው ይላሉ። ኤድሊማን የኒውክሌር ኃይል ደህንነትና ሊከሰቱ የሚችሉ አደጋዎች የሚያሳስቧቸው ሳይንቲስቶች የተባለ ማህበር ዳይሬክተር ሲሆኑ ትናንሾቹ የኒውክሌር የኤሌክትሪክ ኃይል ማመንጫዎች ግዙፎቹ በሚያስገኙት መጠን ትርፍ የሚያስገኙ አለመሆናቸው አደገኛ መሆኑን በመግለጽ ያስጠነቅቃሉ። በአንድ ኩባንያ የተሰሩ ትናንሽ ተገጣጣሚ የኒውክሌር ኃይል ማመንጫዎች ላይ ባደረጉት ጥናት አዳዲሶቹ ማመንጫዎች ለሚያመርቱት የኤሌክትሪክ ኃይል አምስት እጥፍ ወጪ ማውጣት ሊያስፈልጋቸው እንደሚችል ተመልክተዋል። በወጪው ምክንያትም፣ ይላሉ፣ የኃይል ማመንጫው ተቋም ኃላፊዎች ወጪ እንቀንሳለን ብለው ለአደጋ ሊያጋለጥ የሚችል እርምጃ ሊወስዱ ይችላሉ። በሌላ መንገድ ወጪያችሁን ቀንሱ በሚል ብርቱ ግፊት ይደረጋል። ለምሳሌ የኒኩሌር ኃይል ማመንጫውን የሚቆጣጠሩትን ባለሙያዎች ቁጥር ቀንሱ ይባላል። ሊደርሱ የሚችሉ የኒኩሌር አደጋዎችን ለመከላከል ጠንካራና ነፃ የሆነ ብሔራዊ የቁጥጥር ስርዓት መገንባት እንደሚኖርበትም አሳስበዋል።